የኮሮና ቫይረስ መነሻ የሆነችው ቻይና ሙሉ ለሙሉ ባይባልም ወደ ቀደመ እንቅስቃሴዋ ለመግባት ጉዞዋን ጀምራለች። በቻይና የሚገኙ ኢትዮጵያውያንም ሀገራቸው ከኮቪድ-19 ነፃ እንድትወጣላቸው የራሳቸውን አስተዋጽኦ ለማበርከት የገንዘብ ማሰባሰብ አድርገዋል። በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ስለገቢ ማሰባሰቡ እና እያደረጉት ስላለው እንቅስቃሴ እንዲህ ያስረዳሉ። እንግዲህ መጀመሪያ ያኔ ችግሩ ቻይና በጣም ከፍተኛ ደረጃ ላይ በደረሰበት ሁኔታ እንደገለጹ በተለይ ውሃን ያሉ ተማሪዎች በሌሎችም ከተሞች ያሉ የኢትዮጵያውያንን ሁኔታ ለመከታተል በነ የሚመራ ጊዜያዊ ችግሩን ማኔጅ የሚያደርግ ጊዜያዊ ኮሚቴ አቋቁመን ነበረ። ምላሽ ስለተገኘበት ችግሩ ወደ ሌሎች አካባቢዎች እየተስፋፋ በመሄዱ ምክንያት በተለይም ደግሞ ኢትዮጵያ ውስጥ በቫይረሱ የሚጠቁ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ በመሄድና መንግስት ደግሞ የኛ መንግስት የተለያዩ እርምጃዎችን መውሰድ በጀመረበት ወቅት ይሄ ኮሚቴ ዝም ብሎ የቻይና ሁኔታ ተሻሽሏል ብሎ ወደ ቤቱ ከሚገባ እኛም ተማሪዎችን በተለይ ውሃን ያለው ተማሪዎች በችግሩ ውስጥ እንዳለፍም ሰዎች ይህንን ኮሚቴ ወደ ገቢ እና ድጋፍ ማሰባሰቢያ ታስክፎርስ ወይም ግብረ ኃይል ብንቀይረው ይሻል የሚል ሀሳብ አንስተናል። እውነቱን ለመናገር ተማሪዎቹ ቀደም ብሎ ነው በሚችሉት ከሚያገኝ ገንዘብ አለና ሀሳብ ጀምሮ፣ እኛ ደግሞ ይህንን ግብረ ኃይል ወደ ገቢ ማሰባሰቢያን ቀይር ተባለ። የሁላችንም ሀሳብ አንድ ላይ ገጥሞ እስካሁን ድረስ ታስክፎርሱ የተማሪዎችን ሁኔታ የሚከታተል ከተማሪዎች ገቢ የሚያሰባስብ ስድስት አባላት ያሉት ሁለተኛ ከእኛ ኢንበሲ እና ሶስቱ ቆንስላ ጽህፈት ቤት ኃላፊዎች ያሉበት እንደዚሁም ደግሞ የኮሚኒቲ ተወካዮች ያሉበት ሀያ ሶስት አባላት ያለንበት ግብረ ሀይል ነው የተቋቋመው። ወይም ያንኛው ግብረ ሀይል ወደ ልጅ ቀይ ለነዋል ሰዎች ብለን የመጀመሪያ ዙር ጥረታችን የነበረው በተቻለ መጠን እኛ ከራሳችን እንጀምር በማለት ከኮሚኒቲ ከዎች እና ከዲፕሎማቶች ዲፕሎማቶቻችን ያው የአንድ ወር ደሞዝ እንደሌሎች ሌሎች ዲፕሎማቶች ከመልቀቅ በዚህ ድጋፍ አድርጓል። ከዛ በተጨማሪም ከኮሚኒቲ ጋር የተወሰነ ድጋፍ ለማሰባሰብ ጥረት አድርገናል። ስለዚህ በመጀመሪያው ዙር በተደረገው የገቢ ማሰባሰቢያ እስካሁን ባለኝ መረጃ ወደ ሁለት ሚሊዮን የኢትዮጵያ ብር የሚጠጋ ገንዘብ አዋጥተን ገንዘቡ ወደ ብሔራዊ የገቢ አሰባሳቢ አካውንት ውስጥ የሚገባ አድርገናል። አምባሳደሩ አያይዘውም ይሄ ኮሚቴ ገንዘብ ማሰባሰብ ብቻ ሳይሆን የቻይናን ተሞክሮ ወደ ኢትዮጵያ ማድረስም ላይ እየሰራ መሆኑን ይጠቅሳሉ። በዚሁ ገቢ ማሰባሰብ ለመስራት ያሰብነው ከቻይና ታወቀው የኮሮና ቫይረስን ለመቆጣጠር የሚያስችሉ በርካታ ለመከላከል የሚያስችሉ በርካታ የሕክምና ቁሳቁሶች የሚገኙበት ሀገር በብዛትም የሚመረትበት ሀገር ስለሆነ ከኢትዮጵያ ውስጥ ኢንቨስት ካደረጉ ኢንተርፕራይዞች፣ ከመንግስት አካላት፣ ከበጎ አድራጊ ሰዎች ገቢ የማሰባሰብ ወይም ድጋፍ የማሰባሰብ ስራ ነው። ሁለተኛው ክፍላችን በዚህ ረገድ በርካታ የፊት ጭንብሎች እንደዚሁም ደግሞ ተርሞሜተሮችን፣ ሌሎችም እንደዚህ ስራ በሕክምና ባለሙያዎችም እንደዚሁም ደግሞ ለሕዝቡ የሚያስፈልጉ የሕክምና ቁሳቁስ የእኛ መንግስት የጤና ጥበቃ ሚኒስትር ከኛ በሰጠው ልስት መሰረት እያሰባሰብን ነው ያለ ነው እስካሁንም በርካታ ቁሶች በቁጥር አሁን ቁጥሩን በቃል መናገር ባንችልም ግን ከሚሊዮን በላይ የፊት ማስኮች እንደገቡ አውቃለሁ። ይሄ ጃክማ ከጠቅላይ ሚኒስትር ጋር ሆኖ ያደረጉትን ሳይጨምር ማለት ይሄ ተደርጓል። ሁለተኛ ከቻይና መንግስት፣ ማዕከላዊ መንግስት ለሁሉም የአፍሪካ ሀገሮች የሚያደርገው ጋፍ እኛም ከመጀመሪያ ጥያቄዎች መካከል ነበር ሲሄድ ነበር እና ይሄ ድጋፍም ገብቷል። የመጀመሪያው ሌሎች የክልል መንግስታት የሚባሉ ፕሮቪንስስ የሚባሉት እነሱንም አክሮች አድርገን እነሱም እንደዚሁ ድጋፍ እየሰጡ ያሉበት ሁኔታ ነው ያለው። ሶስተኛውን ቻይና ይህን ችግር ለመከላከልና ለመቆጣጠር የወሰደችውን እርምጃዎች በዛ ውስጥ ያለፍን ሰዎች መሆናችን ልምዱን በሀገራችን የምናካፈል በተለይ ተማሪዎች ፒኤችዲ ተማሪዎች፣ ሌሎችም ተማሪዎች በህክምና ስራ ላይ ያሉ ወገኖች አሉ፣ በውስጡ ያለፉ ልጆች አሉ እና ቤተሰቦቻችን ለጓት ብሉ ስቴን ደግሞ በመገናኛ ብዙሃን በተደራጀ መንገድ የቻይና መንግስት ህዝቡና የህክምና ባለሙያዎች እንደዚሁ ደግሞ መገናኛ ብዙሃን እርዳታ ሰጪ ድርጅቶች አንድ ሆኖ እንዴት ነው ይህን ስራ በጋራ የሰሩት የሚል ልምድ አምባሳደር ተሾመ ቶጋ በቻይና የሚገኙ አስራ አምስት የሚሆኑ ኢትዮጵያውያን ተማሪዎች በኢትዮጵያ መንግስት የተመደበልን የሁለት ወር የገንዘብ ድጎማ እስካሁን አልደረሰንም የሚል ቅሬታ አቅርበዋል ስንል ላነሳንላቸው ጥያቄ ተከታዩ ምላሽ ሰጥተዋል። መጀመሪያ ባቀረብነው ጥያቄ መሰረት የተመዘገቡ ሶስት መቶ ናቸው። ለሶስት መቶ በጀት ጠየቅን፣ ተፈቀደ፣ ክፍያው ተፈጸመ። ሶስት መቶ እንዳገኙ አረጋገጥ ነው አስራ አምስት ወንም ሀያ የሚሆኑቱ አዲስ የመጡ ጥያቄዎች ነበሩ። እነሱን ጥያቄ ለውጭ ጉዳይ ያደርገናል። በዞሮ ዞሮ ገንዘብ ሲፈቀድ ነው፣ እኛ ዝም ብለን መክፈል አንችልም። ስለዚህ ጽሁፍ ፈቃዱ እንዲመጣ እየጠበቅን ያለን ሲሆን ከባላቸዋል። አምባሳደር አያይዘውም ተማሪዎች እንድታገሱ ጥሪ ያቀረቡ ሲሆን ገንዘብ ልገሳውን በተመለከተ የሁለተኛ ዙር የገቢ ማሰባሰቢያ ለማድረግ እየተዘጋጁ መሆኑን ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።